የአልሻባብ ደጋፊዎች እንደሆኑ የሚታመን ጠመንጃ አንጋቢዎች ባለፈው ሰኞ ከማንዴራ ወደ ናይሮቢ ያመራ የነበር የህዝብ ማመላላሻው አውቶቡስ ማገታቸው ሙስሊምና ክርስቲያን ተሳፋሪዎችንም ለመለያየት ጥረት ማድረጋቸው ተዘግቧል። የሆነ ሆኖ ሙስሊም ተሳፋሪዎች ክርስቲያኖቹ ለመለየት ፈቃደኞች አልሆኑም። የናይሮቢ ዘጋቢያችን ጂ ክሬግ ሙስሊሞቹ በወሰዱት እርምጃ ላይ የናይሮቢ ነዋሪዎች አመለካከት በመጠየቅ ዘግባለች። ሰሎሞን አባተ ያቀርበዋል። የአልሻባብ ታጣቂዎች እንደሆኑ የታመነ ሰዎች ሰሜን ኬንያ ውስጥ በማንዴራ አውራጃ በአንድ አውቶቡስ ላይ ከትናንት በስቲያ ሰኞ የደፈጣ አደጋ ጥለው ሁለት ሰው መግደላቸው ተዘግቧል። እነዚህ የአልሻባብ አጥቂዎች ኬንያ ላይ ጭንቀት እየፈጠሩ የቱሪዝሙን ኢንዱስትሪ እየጎዱ ናቸው ሲሉ ዋና ከተማይቱ ናይሮቢ ውስጥ ነዋሪ የሆኑ የቱሪስት መኪኖች አሽከርካሪ ቦኒፋስ ምቢሊ ምሬታቸውን ተናግረዋል። አንዴ እዚያ አደጋ ከጣሉ በኋላ በመላ አገሪቱ ላይ ፍርሃት ይነዛሉ፣ ኢኮኖሚውን ይጎዳሉ። ምክንያቱም አሁን ሰዎች መጓጓዝ ይፈራሉ። ደህንነት አይሰማቸውማ የትም የትም ያደርጉታልና፣ ምቾት አይሰማም፣ በተለይ በማመላለሻው ዘርፍ ላይ። ከትናንት በስቲያ ሰኞው ጥቃት በተከፈተበት አውቶቡስ ውስጥ የነበሩ ሰዎች ግን ልዩና ያልተለመደ የጀግንነት ተግባር አሳይተዋል ነው የሚባለው። በአውቶቡስ ውስጥ የነበሩ ሙስሊሞች ሙስሊም ላልሆኑት ሰዎች ሂጃብና ጥምጥማቸውን እየሰጡ ከአደጋ እና ከጥቃት አድራጎት ለመጠበቅ ብዙ ጥረት አድርገዋል። ባለፈው ዓመት እዚያው ማንዴራ ውስጥ የአልሻባብ አድፋጮች እንዲሁ አንድ አውቶቡስ ድንገት አስቁመው ሀያ ስምንት ሙስሊም ያልሆኑ ተሳፋሪዎችን ፈጅተዋል። የአካባቢው ባለሥልጣናት እንደ ተናገሩት ጥቃት አድራሾቹ ተሳፋሪዎቹን ሙስሊም የሆኑና ሙስሊም ያልሆኑ እያሉ በሁለት እንዲከፈሉ አዘዋቸው ነበር። ይሁን እንጂ ተሳፋሪዎቹ ከገደላችሁ ሁላችንንም ግደሉን፣ ብለው መለያየትን አሻፈረኝ አሉ ብለዋል ባለሥልጣናቱ። ታጣቂዎቹ ወዲያው ጥለዋቸው እንደሄዱ ተዘግቧል። ይህ የመደጋገፍ አድራጎት ኬንያዊን መንፈስና ስሜት የሚያንጸባርቅ ነው ብለውታል። የናይሮቢ ከተማ ነዋሪው መሐሙድ መሐመድ እናም ከዚያን ጊዜ አንስቶና ከአሁን በኋላም እኛ ሙስሊሞች በጸረ ሽብር ጦርነት ውስጥ ግንባር ቀደሞች ነን። አንድ ወንድሜን ወይም አንድ አስተማሪ ወይም አንድን የሚያክምህን ዶክተር ልትገላ አትችልም። አንዱ መጥቶ እንደየእምነትህ ከፋፍሎ አቁሞህ አንደኛውን ቡድን ሊገድል ሌላውን ሊለቅ ጨርሶ አይቻለውም። ይህ የፈሪ ዱላ ነው። ሙስሊሙ ማህበረሰብም ይህንን መጋፈጥ አለበት። ተሳፋሪዎቹ የፈጸሙት የጀግንነት ተግባር ነው፣ እናደንቀዋለን። የምናምነውም እንደዚያ ነው። ያ ጥቃት ፈጽሞ እስላማዊ ተግባር አይደለም ይላሉ ሙሐመድ። እስልምናና ሽብርተኝነት አንዳች ግንኙነት የላቸውም። አንድን ምስኪን ሰው ማጥቃት በእስልምና ፈጽሞ አይፈቀድም። በነቢዩ መሐመድ ትምህርት እያንዳንዱ ሰው ለወንድሙ ዘብ ወይም ጠባቂ መሆን አለበት። ስለዚህ እንዲህ አይነት ጥቃቶች ከእስልምና ጋር አንዳች ዝምድና የላቸውም። አልሻባብ ኬንያ ውስጥ ባለፉት አራት ዓመታት በርካታ የሽብር ጥቃቶችን አድርሷል። ጥቃቶቹን ኬንያ ወደ ሶማሊያ ጦር ለማዝመቷ የበቀል እርምጃ እያለ ነው የሚጠራቸው።